ኢትዮጵያ አስከፊ ፖለቲካዊና የምጣኔ ሀብት ቀውስ ውስጥ መግባቷን በመጥቀስ ከቀውሱ ለመውጣት ኢህአዴግ ከስልጣን ወርዶ የሽግግር መንግስት ይቋቋም የሚሉ ወገኖች አሉ። በተፈጠረው ቀውስ ተስማምተው ወይም ቀውሱ ተፈጥሯል በሚለው ሀሳብ ተስማምተው የሽግግር መንግስት የማቋቋሙን ሀሳብ ግን የሚነቅፉም አሉ። ጽዮን ግርማ በተባሉት ርዕሰ ጉዳዩ ዙሪያ የሚያጠነጥን ሀሳብ ያላቸውን አራት ሰዎች አነጋግራ በተከታዩ ዘገባ ይዛ ቀርባለች የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ከጄኔቫ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ መሪ አቶ ኦባንግ ሜቶ ከዋሽንግተን ዲሲ የቀድሞ የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ እንዲሁም በትግርኛ ቋንቋ የሚታትመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው እነሆ ዝርዝሩ ነው በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች አስራ አምስት ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር። መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው። የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ። ለሀያ አምስት ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድ እና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው። ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሄት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም። ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ ይውረድ አለበት ሂደቱ እንዴት ፌር ይሁን እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳሉ ምርጫው ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ልም ለማድረግ ምናምን እንደዛ ወደዛ የሚያስካሄድ ነገርም የለም ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ብሎ ማለት ይህ ስህተት ነው ኢህአዴግ ከስልጣን መውረዱ የግድ መሆን አለበት የሚሉት ዶክተር አረጋዊ በበኩላቸው፣ እርሱ ካልወረደ በኢትዮጵያ ምድር ለውጥ አይመጣም የሚለውን ሀሳባቸውን አጠንክረው ይዛሉ። የሽግግር መንግስቱ እንዴት ይቋቋም በሚለው ላይም አስተያየታቸውን ሰጥተዋል። ማንም ሊያቋቁምለት አይችልም። የራሱ ስርዓት፣ የራሱ መንግስት በውክልና የሚሆን ነገር አይደለም። ራሱ ታግሎ ህዝቡ እሱን የሚወክሉ ሊቃን ፈጥሮ መርጦ መንግስቱንም ያቋቁማል። ስለዚህ ብዙ ሰዎች በተለይ በውጭ ሀገር ያለ ነው የውጭ መንግስታትን ባካችሁ እርዱን፣ ባካችሁ እንደዚህ አድርጉ ብሎ መለመን አለ። ይህ ግን የማይሆን መሆኑ ሀያ አምስት አመት አይተነዋል። ስለዚህ አሁን የቀረው እና ወሳኝን የሚሆነው ራሱ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በወኪሎቹ አማካኝነት ሊቃኖቹን ወደፊት አምጥቶ የሚፈልገውን ነገር የሚፈልገውን ስርዓት ነግሮ አስደምጦ ያ በተቀናጀ ሁኔታ የሚፈጠርበት ሁኔታ መፍጠር ነው። በይበልጥ ደግሞ ከባለፈው ከጎረቤቶቻችን የነበረው እንቅስቃሴ ከግብፅም ይሁን ከቱኒዚያም ይሁን ከየመንም ይሁን ያሉት ሁኔታዎችን በቅጡ አይተን በየመን ያለው መዳከም፣ እርስ በርስ ጦርነት፣ በግብፅ ያለው የወታደራዊ አገዛዝ፣ በቱኒዚያ ያለው የተሻለ የህዝብ አስተዳደር ከነዚህ በጎም ይሁን መጥፎ ተሞክሮዎች ሰብስበን በሀገራችን ህዝባዊ ዲሞክራሲያዊ ስርዓት ለመመስረት የማይቻል አይደለም። በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ። ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግብ ሆኖ ኖሮ በር ነበር እንደማለት ብዬ ነው መወስደው። በቃ እርግብ አይደለሁም አልሆንምም አልበርምም ማለት ነው። ማንኛውም አምባገነን ስርዓት፣ ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶርያውን መሪ፣ ይሄ ነው። ይሄ ሁሉ እልቂት እየተፈጠረ ያለው የሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶች የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው ሌሎችንም ማየት የሊቢያውን ልታየት ትችላለች ቱቦ ቱቦስር እንኳን ሆነው በቃ አላሉም እና አምባገነኖች እንደዚህ አይነት የሽግግር ስርአትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው። ለዶክተር አረጋይ በርሄ ኢህአዲግ መቶ በመቶ የሕዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የሕዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቂያቸው ነበር። ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት መቶ በመቶ ህዝቡ ደግፎናል እና መቶ በመቶ የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? መቶ በመቶ የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ መቶ በመቶ የሚባለው ድጋፍ የት አለ? እንኳንና መቶ በመቶ አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል የህወሓት መሪዎች ያካተተ ቢሆንም ከሌሎች ብሔሮች እና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ፣ የሚያሳክሙ የደላቸው ያለ ቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን እንግዲህ አንመለስም፣ ልቀቁ፣ እራሳችን የመረጥነው ህዝብ ነው የምንመሰርተው ስልጣን ላይ የምናወጣው እያለ ነው ያለው። የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ፣ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል። የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ ከኮራፕሽን የጸዱ እንዲሆኑ፣ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንሽናላይዜሽን የዲሞክራሲክ ተቋሞች እንደዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም። ዜጋውም መምራት አታል አላለም። ጥያቄ ነው እያነሳ ያለው። እዚህ ላይ አቶ ግርማ ሰይፉ መልስ አላቸው። አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርአት አይደለም አሁን ያለው ስርአት። ስለዚህ ይህንን ስርአት ቀጥሎ አክሞ ምናምን አቆይቶ ለውጭ ያመጣል ብሎ ማሰብ ስህተት ነው የሚሆነው። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ። የአገሮች ችግር ሁላችን እንደምናውቅ እናውቃለን ማለት ነው። እና ለኦባማ ያሰላለፍነን ምልክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦልሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር እየጠቀስን ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምትደገፍ ስለሆነ አሜሪካዎች ኃላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ቁጥጥር ውጭ ሳይሆን በፊት ያለን ፖሊሲ መለወጥ አለበት። ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ አንድ መቶ ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል።